Voice of America ዘውግን መሰረት ባደረገ የፌዴራሊዝም ስርዓት ምክንያት በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ግጭቶችና የደቦ ፍትህ በኢትዮጵያ የተገኘውን አንጻራዊ ሰላም አደጋ የጋረጠበት ነው ሲል ሰማያዊ ፓርቲ አስጠነቀቀ። በሀገሪቱ አንድ ትልቅ አማራጭ ፓርቲ ሆኖ ለመውጣትም ራሴን እያዘጋጀሁ ነው አለ። መለስካቸው አመሃ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በአዲስ አበባ ለሚገኙ ኤምባሲዎች ወኪሎችና ለዲፕሎማቲክ ማህበረሰቡ ባዘጋጀው መግለጫ ላይ በወቅታዊ የሀገሪቱ ሁኔታና ፓርቲው አሁን እያከናወንኩ ናቸው ባላቸው ስራዎቹ ላይ ማብራሪያ ሰጥተዋል። ፓርቲው በሰጠው ማብራሪያ እንዳመለከተው የሀገሪቱን ሁኔታ በስኬትና በስጋት ከፍሎታል። ካለፉት ሰባት ወራት ወዲህ የተገኙ ስኬቶች ናቸው ያላቸውን የፖለቲካና የሕሊና እስረኞችን መፈታት የፖለቲካ ምህዳሩን ለማስፋት የተወሰዱ አዎንታዊ እርምጃዎችን ለምሳሌ የመሳሪያ ትግልን እንደ ፖለቲካ ትግል አማራጭ ይዘው የነበሩ የተለያዩ ኃይሎችን ወደ ሀገር ውስጥ እንዲገቡ ማድረጉና የመሳሰሉትን ጠቅሰዋል። በኤርትራና በኢትዮጵያ መካከል ከዓመታት ወዲህ አዲስ የተፈጠረውን የሰላማዊ ግንኙነት ጅምርና በቤተ ሃይማኖቶች ውስጥ ተፈጥሮ የነበረውን መከፋፈል ሽሮ ወደ አንድነት እንዲመለሱ ለማድረግ በመንግሥት የተወሰደውን እርምጃም ሰማያዊ ፓርቲ አመስግነዋል። በዚህ አንጻር ግን በአሁኑ ወቅት ዘውግን መሠረት ባደረገው የፌዴራሊዝም ሥርዓት ምክንያት የሚነሱ ግጭቶች ሀገሪቱ ሰባት ወራት ወዲህ ያገኘችውን አንጻራዊ ሰላምና መረጋጋት እያደፈረሱት ናቸው ሲል የሰማያዊ ፓርቲ መግለጫ ያብራራል። እዚያም እዚህም በተቆጡ ወጣቶች የሚወሰደው የደቦ ፍትሕ እርምጃም ከፍተኛ የሰላም ጠንቅ ሊሆን እንደሚችል ያስጠነቅቃል። አያሌ የለውጥ እርምጃዎች ተወስደዋል፣ ያለው ሰማያዊ ፓርቲ እርምጃዎቹን ተቋማዊ ለማድረግ አለመሞከሩን በብርቱ ይነቅፋል። ሰማያዊ ፓርቲ በሰጠው በዚህ መግለጫው እንደሚለው ከሆነ በሀገሪቱ እየተካሄደ በሚገኘው ለውጥ አንድ ትልቅ አማራጭ ሆኖ ለመውጣት ዕውቅ ከሆኑ የፖለቲካ ቡድኖችና ግለሰቦች ጋር ለመተባበርና አንድ ትልቅ ፓርቲ ለመፍጠር እየሰራ መሆኑን አስታውቋል። ማብራሪያውን የሰጡት የፓርቲው ሊቀመንበር አቶ የሸዋስ አሰፋ፣ ምክትል ሊቀመንበሩ አቶ ጌታነህ ባልቻ እና የውጭ ግንኙነት ኃላፊው ዶክተር ሙሉ ዓለም ወርቅ አገኘው በኢትዮጵያ ሆቴል ነው። በመጨረሻም በስፍራው ተገኝተው ከነበሩ የዲፕሎማቲክ ማኅበረሰቡ አባላትና ከጋዜጠኞች ለቀረቡ ጥያቄዎች ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ